የአሜሪካ ድምፅ ነው በ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 12 2016 ዓ ም ዝግጅታችን ጀመረ። ¶¶ በትግራይ ተፈናቃዮች መመለስ ዙሪያ መዘግየት እንደሚታይ ምክትል ፕሬዚዳንቱ አስታወቁ። ፍርድ ቤት በነ ሊቀ አላፍ ቀሲስ በላይ ዋስትና ላይ ውሳኔ ለመስጠት ለሳምንት ቀጠረ። እንዲሁም በኢትዮጵያ ያሉ ሴቶች ከፍተኛ በሚባል ደረጃ በቴክኖሎጂ የተደገፈ ጾጣዊ ጥቃት ይደርስባቸዋል የሚል ጥናት ይፋ ተደርጓል። እነዚህ በምሽቱ መሰናዶች ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ። እንደምናመሻችው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ንጉሱ ታምሬ በ ቅንብሩ ነበሩ። አብሮን ይቆያል። ለዜናው እንግድ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናዎቹ ወደ እንግዱ በድጋሚ እንደምናመሻችው በሰሜን ጎንደር ዋጭ የፍልሰተኞች ጣቢያ አንድ ኤርትራዊ መገደሉ ተነገረ። በዓለም አቀፉ የወንጀል ችሎት አይሲሲ ዋና አቀ ህግ በእስራኤልና ሐማስ መሪዎች ላይ የመያዣ ትእዛዝ ማውጣት እንደሚሹ ማስታወቃቸው፣ የኬንያው ፕሬዝደንት ዊልያም ሩቶ አሜሪካንን ሊጎበኙ ነው፣ እንዲሁም የኢራኑ ፕሬዚደንት በሄሊኮፕተር አደጋ ሞቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሰሜን ጎንደር ዞን በዳባት ወረዳ በሚገኘው የዓለም ዋጭ የስደተኞች መጠለያ ጣቢያ ከትላንት በስቲያ ቅዳሜ አንድ ኤርትራዊ በታጣቂዎች መገደሉን ስደተኞች ተናገሩ። በታጣቂዎች ተገደለ የተባለው ስደተኛ ባለፈው ሳምንት ሐሙስ ግንቦት 8 ቀን 2016 ዓ ም ከሌሊቱ አምስት ሰዓት ተኩል ከመጠለያ ጣቢያ ታግቶ መወሰዱንና ቅዳሜ ዕለት ደግሞ በጫካ ውስጥ ተገድሎ መገኘቱን ስደተኞቹ ለአሜሪካ ድምፅ ተናግረዋል። የመጠለያ ጣቢያ የሚገኝበት የዳባት ወረዳ የጭላ ቀበሌ አስተዳደር ደግሞ ግድያው መፈጸሙን አረጋግጦ ጉዳዩን ፖሊስ እየተከታተለው ነው ብሏል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አንድ ስደተኛ በሰጡት አስተያየት ግለሰቡ ታግተው ከተወሰደ በኋላ ታጣቂዎቹ ማስለቀቂያ ገንዘብ በስልክ ይጠይቃሉ በሚል በመጠባበቅ ላይ ሳሉ መገደሉን መስማታቸውን ተናግረዋል። የዓለም ዋጭ መጠለያ ጣቢያ የሚገኝበት የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነህ የግለሰቡን መገደል ለአሜሪካ ድምፅ አረጋግጠው ጉዳዩን ፖሊስ እያጠራው እንደሚገኝ አመልክተዋል። የአካባቢው የጸጥታ ሁኔታ አስጊ በመሆኑ የሚመለከታቸው አካላት ትኩረት እንዲሰጡትና መንግስት ጥበቃ እንዲያደርግላቸውም አስተያየት ሰጪዎች ለቪኦኤ ተናግረዋል። ስለ ጉዳዩ ከኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት ከሰሜን ጎንደር ዞን አስተዳደርና ከዞኑ የጸጥታ ጽህፈት ቤት ምላሽ እና አስተያየት ለማግኘት ያደረግነው ጥረት አልተሳካም። በዓለም ዋጭ መጠለያ ጣቢያ አካባቢ ስላለው የጸጥታ ችግር ነዋሪዎች ከዚህ ቀደም ተደጋጋሚ አቤቱታ ሲያቀርቡ ቆይተዋል። ከአንድ ወር በፊት ከመጠለያ ጣቢያው ታጣቂዎች አንድ ኤርትራዊ ሕፃንን ሀግተው በመውሰድ 400 ሺህ ብር የማስለቀቂያ ቤዛ እንደጠየቁና ከቀናት በኋላ ግን በሁለት ሺህ ብር ክፍያ እንደለቀቁት መዘገባችን ይታወሳል። ዘገባው የገብረ ሚካኤል ገብረ መድን ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኞ ግንቦት 12 ቀን 2016 ዓ ም ለሦስት የመንግሥት የሥራ ኃላፊዎች ሹመት ሰጥተዋል። አይሻ መሐመድን በድጋሚ የመከላከያ ሚኒስትር አድርገው ሾመዋል። የጠቅላይ ሚኒስትር ጽህፈት ቤት በይፋዊ የፌስቡክ ማኅበራዊ ትስስር ገጹ ላይ እንዳስታውቀው ጠቅላይ ሚኒስትሩ በዛሬው ሹመታቸው የመስኖና ቆላማ አካባቢ ሚኒስትር አይሻ መሐመድን እና የመከላከያ ሚኒስትሩን ዶክተር አብርሃም በላይን ቦታ ቀያይረዋል። በዚህም መሰረት አይሻ መሐመድ በድጋሚ የመከላከያ ሚኒስትር ሆነው ተሾመዋል። ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ ባዋቀሩት ካቢኔ ውስጥ ከአቶ ሞቱማ መቃሳ ቀጥሎ በኢትዮጵያ የመጀመሪያዊቱ ሴት መከላከያ ሚኒስትር አድርገው የሸሟቸው አይሻ መሐመድ ከወራት ቆይታ በኋላ ተነስተው ቀድሞ ይመሩት ወደ ነበረው የከተማ ልማትና ኮንስትራክሽን ሚኒስቴር ተመልሰው ነበር። በ2014 ዓ ምት በተካሄደው የካቢኔ ምስረታም አዲስ የተዋቀረውን የመስኖና ቆላማ አካባቢ ሚኒስትርን እንዲመሩና ተሹመው እስካሁን ሲሰሩበት ቆይተዋል። በተመሳሳይ ላለፉት ሁለት ዓመታት የመከላከያ ሚኒስትር ሆነው ሲሰሩ የነበሩት ዶክተር አብርሃም በላይ የመስኖና ቆላማ አካባቢ ሚኒስቴር ሚኒስትር ሆነዋል። ጠቅላይ ሚኒስትር አብይ አህመድ የሁለቱን ሚኒስትሮች ቦታ ያቀያየሩበትን ምክንያት በተመለከተ በጽህፈት ቤታቸው አጭር ሹመት መግለጫ ላይ የተሰጠ ነገር የለም። በሌላ በኩል የኢትዮጵያ ዳያስፖራ አገልግሎት ዋና ዲሬክተር የነበሩት ዶክተር መሐመድ እድሪስ በዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስትር ዴታ ሆኖ መሸማቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ዘገባው የኬኔዲ አባተ ነው። በዓለም አቀፉ የወንጀል ችሎት አይሲሲ ዋና አቃቤ ህግ በእስራኤልና ሐማስ መሪዎች ላይ የመያዣ ትዕዛዝ ማውጣት እንደሚሽው ዛሬ ሰኞ አስታውቀዋል። የመያዣ ትእዛዙ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን እና የአማሱን መሪ ራህያ ሲንዋርን እንደሚጨምርና ይህም በጋዛ ጦርነት ላይ ለፈጸሙት ድርጊት መሆኑ ተመልክቷል። አቃቤ ጉ ካሪም ካን በተጨማሪም በእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት እንዲሁም በአማስ መሪዎች ሞሐመድ ደይፍ እና ኢስማኤል ሀኒዬህ ላይም የመያዣ ትእዛዝ ማውጣት እንደሚሽው አስታውቀዋል። ኔታንያሁና ጋላንት የጦር ወንጀልና በሰብአዊነት ላይ ወንጀል በመፈጸማቸው በወንጀል ተጠያቂ ይሆናሉ ሲሉ ካን ባወጡት መግለጫ አስታውቀዋል። የሐማስ መሪዎች በተመሳሳይ የጦር ወንጀልና በሰብአዊነት ላይ ወንጀል በመፈጸማቸው እንዲሁም ሰቆቃ፣ መድፈር፣ ጭካኔ የተሞላው አያያዝና እገታ በመፈጸም ተጠያቂ ይሆናሉ ብለዋል ዋና ዐቃቤ ሕጉ። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኢራኑ ፕሬዝዳንት ኢብራሂም ራይሲ ትናንት እሁድ ኢራን ውስጥ በደረሰ የሄሊኮፕተር አደጋ ሕይወታቸው አልፏል። በአደጋው የአገሪቱን የውጭ ጉዳይ ሚኒስትር ሁሴን አሚራብን ጨምሮ ሌሎችም ባለሥልጣናት መሞታቸው ታውቋል። ሄሊኮፕተሩ ምስራቅ ኢራን ውስጥ አዘርባይጃን በተባለ አውራጃ እንደተከሰከሰ ሲታወቅ፣ የአደጋው ምክንያት የአገሪቱ ብሔራዊ ቴሌቪዥን አልገለጸም። የ63 ዓመቱ ራይሲ በኢራን እስራኤል ላይ የተፈጸሙትን ከፍተኛ ጥቃቶችን እንደ መሩ ይነገርላቸዋል። መንፈሳዊ መሪ አያቶላ አሊ ሐመኒ ዛሬ ሰኞ ምክትል ፕሬዝደንት የነበሩትን ሞሐመድ ሞክበር ተጠባባቂ ፕሬዝደንት አድርገው ሾመዋል። አምስት የያዘን ቀንም አውጀዋል። በሄሊኮፕተሩ አደጋ የተረፈ ሰው እንደሌለ ኢራን በይፋ ማስታወቋን ተከትሎ ጎረቤት አገራትና ሌሎችም የኢራን ወዳጆች የያዘን መግለጫ መልእክት አስተላልፈዋል። የቻይናው ፕሬዚደንት ሺጂንፒንግ አገራቸው ጥሩ ወዳጅ ብለው የጠሩትን እንዳጣች ባስተላለፉት የሐዘን መግለጫ አስታውቋል። ራይሲ በስልጣን ዘመናቸው የኢራንን ጸጥታና መረጋጋት በመጠበቅ ከፍተኛ አስተዋጽኦ አድርገዋል ብለዋል ሺጂንፒንግ። የኬንያው ፕሬዚደንት ዊልያም ሩቶ በመጪው ሐሙስ በአሜሪካ ጉብኝት በማድረግ ከፕሬዚደንት ጆ ባይደን ጋር እንደሚገናኙ ታውቋል። በሄይቲ ያለው ቀውስና በሁለቱ አገራት መካከል ያለው የንግድ ግንኙነት የንግግራቸው ዋና አጀንዳ እንደሚሆን ይጠበቃል። በሩቶ ቢሮ ታሪካዊ በሚል የተገለጸው ጉብኝት በአንድ የኬንያ መሪ ሲደረግ ከ20 ዓመታት በኋላ ለመጀመሪያ ጊዜ ሲሆን በአንድ አፍሪካዊ መሪ በአሜሪካ ኦፊሳላዊ ጉብኝት ሲደረግ ደግሞ ከእንደ አውሮፓውያን አቆጣጠር 2008 ወዲህ የመጀመሪያው መሆኑ ነው ተብሏል። በ2008 አሜሪካንን በይፋ የጎበኙት አፍሪካዊ መሪ የጋናው ፕሬዚደንት ጃን ኩፎሩ ኩፎሩ ነበሩ። ሩቶ ሐሙስ ከጆ ባይደን ጋር በሚኖራቸው ውይይት ሄይቲ የገጠማትን ቀውስ ለመታደግ የተባበሩት መንግሥታት ድርጅት ሊያሰማራ ያቀደውን ከአገራት የተወጣጣ ኃይል ለመምራት ኬንያ ያሳየችውን ፈቃደኝነት በተመለከተ ትኩረት እንደሚያደርጉ ታውቋል። ኬንያ አንድ ሺህ የሚሆን የፖሊስ ኃይሏን እንደምታሰማራ ቃል የገባች ሲሆን አሜሪካና ሌሎች አገራት ግን የጦር ኃይላቸውን በሄይቲ ማሰማራት እንደማይሹ አስታውቀዋል። የመጀመሪያው ዙር የኬንያ ፖሊስ ኃይልም በወሮበሎች በመናጥ ላይ ባለችው የሄቲ መዲና ፖርቶ ፕሪንስ በዚህ ሳምንት እንደሚደርስ ይጠበቃል። በመጨረሻም አዲሱ የታይዋን ፕሬዚዳንት ላይ ቺንግ ደ ቻይና ወታደራዊ ማስፈራሪያን እንድታቆም ጠይቀዋል። በባለ ሲመት ሥነ ሥርዓታቸው ላይ ፕሬዚዳንት ላይ ቺንግ ደ ባደረጉት ንግግር ቻይና ራስ ገዝ ደሴቷን ለመቀላቀል ያላት ፍላጎት የማይቆም በመሆኑ የአገሪቱ ዜጎች ለአፍታም እንዳይዘናጉ አሳስበዋል። ሰላምን በምንሻበት ወቅትም ቢሆን ብዥታ ሊኖረን አይገባም ብለዋል። ላይቺንግ ደ ቻይና ታይዋንን እንደ ግዛቷ የምትቆጥራት ሲሆን አስፈላጊ ከሆነም በኃይል ለመቀላቀል ትዝታለች። በአገሪቱ መዲና ታይፔ በሚገኘው ፕሬዚደንታዊ ሕንፃ ፊት ለፊት የተካሄደው ስነ ሥርዓት በሺህ የሚቆጠሩ ሰዎች ተከታትለውታል። ዊልያም በሚል የእንግሊዝ ስማቸው የሚታወቁት ላይ የሀገሪቱን የቀድሞ ፕሬዝደንት ስራ በማስቀጠል ከቻይና ጋር ያለውን ግንኙነት ለማረጋጋት እንዲሁም ዘመናዊ የጦር መሳሪያዎችን እንደ አሜሪካ ካሉ ሸሪክ ሀገራት በማስገባት የመከላከያ አቅማቸውን ይበልጥ ለማጠናከር አቅደዋል። ክቡራትና ክቡራን በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ ስመኞች እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ግንቦት 12 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ሌሎች ደግሞ በጣም ደስ የሚሏቸው ሙዚቃ ሊሆን ይችላል። በተለያየ አይነት ሁኔታ የጥሞና ነገር ውስጥ በሚያልፉበት ጊዜ አይምሯቸውን ሊያጨናንቅ የነበረውን አሉታዊ ነገር ከማሰብ አይምሯቸውን ሰብሰብ እንዲያረጉ እና አዎንታዊ በሆነ ነገር ላይ እንዲያሳርፉ ያደርጋቸዋል። ድንጋይ ዳቦ ነው ብሎ ሊያመን ይችላል። በበሽታው የተነሳ ለም ድንጋይ ነው ዳቦ አይደለም ብሎ እሰጥ አገባ ውስጥ መግባት የበለጠ እንዲባባስ ግለሰቡ ከአንድ እንዲወረውር እንዲማታ ሊያደርግ ይችላል። በተከታታይ የሰማችኋቸው ዶክተር ተሾመ ሽብሬና ፕሮፌሰር ዮናስ እንዳለ ገዳ ይባላሉ። በሁለተኛው አጋማሽ መሰናዷችን ስለ አእምሮ ጤና በሚደረገው ውይይት በድጋሚ ተመልሰው ይመጣሉ። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብእና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርስ ዘገባ እንለፍ። ተፈናቃዮችን ወደ ቀያቸው ለመመለስ የትግራይ ክልል ጊዜያዊ አስተዳደር ሁሉንም ዝግጅቶች ማጠናቀቁን ያስታወቁት የክልሉ ምክትል ፕሬዚዳንት በፌዴራል የጸጥታ አካላት በኩል መከናወን የሚገባቸው ተግባራት ከጊዜ ሰሌዳው አኳያ መዘግየት እንደሚታይባቸው ገልጸዋል። ምክትል ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ትላንት እሁድ ለክልሉ ብዙኃን መገናኛ በሰጡት መግለጫ የፌዴራል የጸጥታ አካላት ከራያ አካባቢ ውጪ በሌሎች አካባቢዎች ህገወጥ ያሏቸው አስተዳደሮች ማፍረስና በመከላከያ ሰራዊት ውጭ ያሉ ሀይሎች ማስወጣት አለመጀመራቸውን ተናግረዋል። ይህም የተፈናቃዮች አመላለስ ሂደቱን እያዘገየው ነው ያሉት ሌተናል ጀነራሉ የፌዴራል የጸጥታ ሀይሎች እቅዱን ተግባራዊ ለማድረግ እንደሚሰሩ ያላቸውን እምነት ገልጸዋል። በጉዳዩ ላይ ከፌዴራል መንግስትና ከአማራ ክልል አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል በክልሉ ውስጥ የኮንትሮባንድ ንግድ እንዲሁም ህገወጥ የሰዎችና መሳሪያ ዝውውር እየታዩ እንደሚገኙ በመግለጫቸው ያነሱት ምክትል ፕሬዚዳንቱ መፍትሄ በማበጀት የጸጥታ ችግሮችን ለመፍታት በትኩረት ይሰራል ብለዋል። ሙልጌታ ጽብሀ ተጨማሪ ያለው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌትናንት ጀኔራል ታደሰ ወረደ ትናንት እሁድ ለክልሉ መገናኛ ብዙኃን በሰጡት መግለጫ አስተዳደራቸው ተፈናቃዮችን ወደ ቀያቸው ለመመለስ በስነ ልቦና ጭምር የማዘጋጀት ስራን ቢያጠናቅቅም በሚመለሱባቸው አካባቢዎች በፌዴራል የጸጥታ አካላት ቅድመ መከናወን የሚገባቸው ተግባራት ገና አለመጀመራቸውን አመልክተዋል። ተፈናቃዮች የሚመለሱባቸው የትግራይና የአማራ ክልሎች አዋሳኝ አካባቢዎች በፕሪቶሪያው የሰላም ስምምነትና የፌዴራሉ መንግስት አከራካሪ እየተባሉ የሚጠሩ ሲሆን ምክትል ፕሬዚደንቱ ከራያ ወረዳዎች ውጭ በሌሎች አካባቢዎች ህገወጥ ያሏቸው አስተዳደሮች የማፍረስ እና ከጦርነቱ በኋላ በአካባቢዎቹ የታጠቁና የገቡ ታጣቂዎችን የመበተን ስራ አለመጀመሩ ሂደቱን እንዳዘገየው ገልጸዋል። በአጠቃላይ ጸጥታን የማስከበር ስራ እና ተፈናቃዮችን ለመመለስ የሚያስችል ምቹ ሁኔታ መፍጠር ፌዴራል ጸጥታ ኃይሎች ተልእኮ እና ስራ ነው። በእቅዱ መሰረት ፈናቃዮቹ ወደ ቦታቸው በተቀመጠላቸው ቅደም ተከተል መሰረት እንዲመለሱ ማድረግ ነው። የጸጥታ ሁኔታ ደግሞ መከላከያ ኃላፊነት ይወስዳል ማለት እና እስካሁን ድረስ በፌዴራል የጸጥታ አካላት በኩል የተጀመረ ስራ የለም። ተፈናቃይ ቦታው መመለስ ተመልሰውም ለክረምት እርሻ መዘጋጀት ይችላል ነው ዋናው ነገር በማንኛውም ምክንያት ይህ የማይሆንበት ሁኔታ እንዲኖር አንፈልግም። ማዘግየት የሚፈልግ የሆነ ካለም ለማዘግየቱ ተባባሪ አንሆንም። የፌዴራል የጸጥታ ኃይሎች እቅዱን በጊዜ ሰሌዳው መሰረት ተግባራዊ ለማድረግ እንደሚሰሩ እምነት እንዳላቸው ኔትናንት ጀኔራሉ ገልጸዋል። መጀመሪያው ሲፈናቀሉ ከነትጥቃቸው የተፈናቀሉት ከነትጥቃቸው ይመለሳሉ። ሊስታቸው የታወቀ ነው። አዲስ ትጥቅ ማስታጠቅ ምናምን የሚባል ነገር እናደርጎም አያስፈልግን ለሰላም መስራት ስላለብን ከስምነቱ የሆነ ኢንችም አንወጣም እዛ ያሉት ትጥቃቸው የማይወርድ ነባር ታጣቂዎች ከጦርነቱ በፊት የነበሩ ታጣቂዎችም በስም እናውቃቸዋለን በዝርዝርም እናውቃቸዋለን ከነሱ ውጭ ኋላ የተለያዩ ግዳጅ እንዲፈጽሙ በአማራ ብሔራዊ ክልላዊ መንግስት የታጠቁትም እናውቃቸዋለን እነዚህ ታጣቂዎች መከላከያ ትጥቃቸውን የማራገፍ ስራ መስራት ይኖርበታል። ከዚህ ውጭ እዛ የቆየ ታጣቂ እንደዚህ አይነት ቶክስ ምናምን ያጋጥመናል የሚል እምነት የለን። የሚመለሰው ታጣቂም ታጣቂ ስለነበረ ወይም ሚሊሻ የነበረ ነው ወይም ደግሞ የራሱ ትጥቅ የነበረ ነው። ግዳጅ ይዞ አይደለም የሄደው ራሱን የሚጠብቅበት መሳሪያ ነው። በእቅዱ አተገባበር አስተዳደራቸው እገዛ እንደሚያደርግ የተናገሩት ምክትል ፕሬዚደንቱ፣ ሆኖም ተፈናቃዮች የዘንድሮን ክረምት በማቆያ ማዕከላት እንዲከርሙ እንደማይፈቅድ አሳስበዋል። በአንጻሩም ከአማራ ክልል ጋራ ዳግም ግጭት ውስጥ መግባት እንደማይፈልግም አመልክተዋል። እንቅፋትነት መኖር የለበትም ከአማራ ብሔራዊ ክልላዊ መንግስትም ጋር ቢሆን ኦልሬዲ አንድ ያለፍ ነው ታሪክ አለ። በእኛ ዘመን ማለት ነው። አሁን ስልጣን ላይ ባሉት እኛም በአማራና በትግራይ መካከል ያጋጠመ አንፎርችኔት የሆነ መጋጠም ያልነበረበት ችግር አጋጥመዋል። ከኛ የሚጠበቀው እንግዲህ የኛውን ችግርም እኛ ባለንበት መፈታት እንዲጀምር ነው። በምንም መንገድ የኛውን ችግር የሚደግም ሁኔታ መፈጠር የለበትም። በሁለቱ መንግስታትም፣ በአማራ ልሂቃንም በተለይ እዚህ ላይ እንዳይፈጠር፣ እንዳይደገም ጥረት ማድረግ ያለብን ይመስለኛል። በእኛ በኩል ሁሉም ነገር እናደርጋለን። ይህን ለማሳካት የጊዜያዊ አስተዳደሩ ምክትል ፕሬዚደንት ትናንት ጀኔራል ታደሰ ወረደ በትናንቱ መግለጫቸው በክልሉ ውስጥ አጋጥመዋል ያሏቸውን የኮንትሮባንድ ንግድ፣ ህገወጥ የሰዎችና የመሳሪያ ዝውውሮች ችግሮች አንስተዋል። ለእነዚህም ችግሮች መፍትሄ በማበጀት የጸጥታ እክሎችን ለመፍታት በትኩረት እንደሚሰራ ተናግረዋል። በመሬትም በተተኳሾችና መሳሪያ ዝውውርም በሰው ዝውውርም በ ማዕድን ዙሪያ ያሉ የሚፈጸሙ ህግ ያልሆኑ ነገሮችን እና በኢንፍራስትራክቸር ላይም በነዚህ ነገሮች ላይ የጸጥታ መደፈስ ጠንቅ በሆኑት ላይ እና የተለያዩ ወንጀሎች የሚያመነጩ ነገሮች ላይ ትልቅ ስራ እንሰራለን። የፌዴራሉ መንግስት አከራካሪ እያለ ስለሚጠራቸው አካባቢዎች በምክትል ፕሬዚደንቱ ለተነሱ ሀሳቦች ከፌዴራል መንግስትና ከአማራ ክልል አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሌተናል ጀኔራል ታደሰ መግለጫ ለክልሉ መገናኛ ብዙሃን ብቻ የተሰጠ ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የአብይር ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። ሐሰተኛ ሰነድ በመጠቀም ከስድስት ሚሊዮን ዶላር በላይ ለማዘዋወር በመሞከር ክስ የተመሰረተባቸው የነ ሊቀ አላፍ ቀሲስ በላይ መኮንን ባቀረቡት የዋስትና ጥያቄ ላይ ውሳኔ ለመስጠት ፍርድ ቤት የሳምንት ቀጠሮ ሰጥቷል። የእነ ሊቀ አላፍ ቀሲስ በላይ ጠበቆችና አቃቤ ሕግ ዛሬ ሰኞ በዋስትና ጥያቄ ላይ ክርክር አድርገዋል። በዛሬው የችሎት ውሎ ክሱ በንባብ ከቀረበ በኋላ ሊቀ አላፍ ቀሲስ በላይና ሁለተኛ ተከሳሽ የክስ መቃወሚያ አቅርበዋል። ችሎቱ ለክስ መቃወሚያው የአቃቤ ሕግን ምላሽ ለመጠባበቅና በዋስትናው ክርክርም ላይ ለመወሰን ቀጠሮ ተሰጥቷል። ችሎቱን የተከታተለው ኬኔዲ አባተ ከቀሲስ በላይ ጠበቆች አንዱ የሆኑትን ገብሩ ማህተምን አስተያየት አካቶ ተከታዩን ዘገባ አዘጋጅቷል። ሐሰተኛ ሰነድ በመጠቀም ከኢትዮጵያ ንግድ ባንክ የአፍሪካ ኅብረት ቅርንጫፍ ከስድስት ሚሊዮን ዶላር በላይ ለማውጣት ሙከራ በማድረግ ሊቀ አእላፍ ቀሲስ በላይ መኮንን ጨምሮ በአምስት ግለሰቦች ላይ ባለፈው ሳምንት አርብ የተመሠረተው ከባድ የማታለል ውስና ወንጀል ክስ ዛሬ ሰኞ ግንቦት 12 ቀን 2016 ዓ ም በችሎት ተነቧል። ክሱ ከተነበበ በኋላ አንደኛ ተከሳሽ ሊቀ አላፍ ቀሲስ በላይ መኮንንና ሁለተኛውን ተከሳሽ እያሱ እንዳለን በተናጥል ወክለው የቀረቡ ጠበቆች የክስ መቃወሚያ አቅርበው የዋስትና ጥያቄም አንስተዋል። ጠበቆቹ በዋስትና ክርክራቸው ክሱ ከሙስና ወንጀል አዋጁ ድንጋጌ ጋር የማይጣጣም እንደሆነ በመጥቀስ መቃወሚያቸውን አቅርበዋል። የሊቃ ላፍ ቀሲስ በላይ መኮንን ጠበቆች ይህንን ሲያስረዱም አንቀጽ 32 ንዑስ አንቀጽ አንድ ላይ የተደነገገውን ጠቅሰው ከባድ የማታለል ሙስና ወንጀል የሚባለው በመንግስት ወይም በሕዝብ ድርጅት ሰራተኞች የተፈጸመ እንደሆነ እንጂ የሃይማኖት ድርጅት ሰራተኛን አያካትትም ብለዋል። ጠበቃና የሕግ አማካሪ ገብሩ ማህተም ሰይፉ ከሊቃ ላፍ ቀሲስ በላይ ጠበቆች አንዱ ናቸው። አቃቢ ሕግ አቋም ምንድን ነው? ወንጀሉ የተፈጸመው በህዝብ አስተዳደር ወይም በህዝብ አገልግሎት ላይ ከሆነ በሚል እና የደረሰው ጉዳት ከፍተኛ ነው በሚል ነው። ምስ ቁጥር ሁለት እና ሶስት ነጣ ምረ ከስስ ይህ አንቀጽ በባህሪው ምስ ቁጥር ሁለት እና ሶስት ከባድ የሚባለ ሙስና ወንጀል ነው። እሱ ደግሞ ከወዲሁ በህግ ዋስትና ማያስፈቀድ ድንጋጌ ነው። ነገር ግን እኛ መከራከሪያ መቋሚያ ምንድ ነው? አንደኛ ሁለቱ አንቀጾች ብቻቸው የሚቆሙ ነ አንቀጾቹ እነዚህ ድርጊቶች በማን ሲፈጽሙ ነው የሚለውን ምስ ቁጥር አንድ ናጣ ምነስና ነበ ትርጉም ቢሰጠው በጋራ የምንበቡ ናቸው። ስለዚህ ዋስትና ማስከለከል ኮንተንት ያለው ይዘት ያለው ክስ እንደሆነ ይዘቱን አይቶ የዋስትና መብት እንዲከበርላቸው ጥያቄያችን አቅርበናል። ሊቃ ላፍ ቀሲስ በላይም እንዲሁ በርካታ የሀገርና የቤተሰብ ኃላፊነቶች እንዳሉባቸው ጉዳዩን በተመለከተ ለፖሊስ ያመለከቱትም እርሳቸው እንደሆኑ እንዲሁም ከአቃቤ ህግ ጋርም ሊተባበሩ እንደሚችሉና ይህም ለፍትህ ሂደቱ እንደሚጠቅም በመጥቀስ ዋስትና እንዲፈቀድላቸው ጠይቀዋል። አቃቤ ህግ በበኩሉ ማንኛውም ግለሰብ ከባድ የማታለል ወንጀል ከፈጸመ ዋስትና የሚያስከለክል ክስ እንደሚመሰረትበት ያስረዱልኛል ያላቸውን የአዋጁንና የወንጀል ህጉን ድንጋጌዎች ጠቅሶ የዋስትና ጥያቄውን በመቃወም ተከራክሯል። የግራ ቀኙን ክርክር ያደመጠው ችሎቱ በዋስትናው ጉዳይ ላይ ውሳኔ ለመስጠት እንዲሁም በክስ መቃወሚያው ላይ የአቃቤ ህግን ምላሽ ለመመልከት ለግንቦት 19 ቀን 2016 ዓ ም ቀጥሯል። የሦስተኛ ተከሳሽ ጠበቆች ዛሬ በችሎት ቢቀርቡም ክሱ የደረሳቸው በዛሬው ዕለት በመሆኑ የክስ መቃወሚያና የዋስትና ጥያቄ ለማቅረብ ጊዜ እንዲሰጣቸው ጠይቀው በቀጣዩ ቀጠሮ እንዲያቀርቡ በተጨማሪም አራተኛና አምስተኛ ተከሳሾችን ፖሊስ ይዞ እንዲያቀርባቸው ችሎቱ ትዕዛዝ ሰጥቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ ስናልፍ ፕሬዝዳንት ጆ ባይደን ባይደንና የሪፐብሊካን ተፎካካሪያቸው ዶናልድ ትራምፕ በ2024 ፕሬዝዳንታዊ ውድድር በሁለት ክርክሮች ለመሳተፍ ተስማምተዋል። በክርክሩ ወቅት የሚኖረው ግንኙነታቸውን በተቻለ መጠን የሰለጠነ ለማድረግ ያለሙ ደንቦችም ወጥተዋል። ይሁን እንጂ በተለይ የሚኖራቸው ቀሪ ጊዜ ግምት ውስጥ በማስገባት ክርክሮቹ ገና ያልወሰኑ መራጮችን ሀሳብ ማስቀየር ይችላሉ ወይ የሚለው ጉዳይ ወደፊት የሚታይ ይሆናል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ ያደረሰችንን ዘገባ ደረጃ ደስታ ያቀርበዋል። በክርክሩ መሳተፍ ወይም አለመሳተፍ የዲሞክራቲክ ፕሬዚደንት ጆ ባይደን እንደ ኤሮፓ አቆጣጠር ግንቦት 15 ቀጥተኛ መልስ ሰጥተዋል። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ ሃያ ሃያ ሁለት ክርክሮችን በእኔ ተሸንፈዋል። ከዚያ ወዲያ ለመከራከር አልቀረቡም። አሁን ደርሰው ከእኔ ጋር ድጋሚ መከራከር እንደሚፈልጉ እየተናገሩን ነው። እንዲያ ከሆነ ይምጡና ያስደስቱኝ። አሁን ሁለት ቀኖች ተመርጠዋል፣ እንደ አውሮፓ አቆጣጠር ሰኔ 27ና መስከረም 10። የሪፐብሊካን ፕሬዚደንታዊ እጩ ዶናልድ ትራምፕ ባለፈው አርብ በሚኒሶታ በተካሄደው ምርጫ ቀስቀሳ ዝግጅት ላይ ስለ ጉዳዩ ያላቸውን አቋም አበክረው ገልጸዋል። ም am. No, I really am. I እኚህን ሰው መሞገት ነው የሚፈልገው። ታውቃላችሁ፣ በነገራችን ላይ የሀይል ሰጭ መድኃኒት ምርመራ እንዲደረግ ጠይቃለሁ፣ አድርገዋለሁ። ሀገሪቱ ያለችበትን ወቅታዊ ሁኔታ አስመልክቶ ንግግር ባሰማበት ወቅት እንደነበረው በጣም ግለው እንዲመጡ አልፈልግም። የትራምፕ ንግግር እውነት መሆኑን የሚደግፍ ማስረጃ የለም። የዲሞክራቲክ ሴኔተር ክሪስ ቫን ሆለን በዚህ ሳምንት በተሰኘው የእሁዱ የኤቢሲ ቴሌቪዥን ፕሮግራም ላይ ስለ ቀድሞው ፕሬዚደንት የክርክር ስልት ጥያቄ አንስተዋል። እሳቸው የድራማ አይነት አዝናኝ ድባብ መፍጠር ነው የሚፈልጉት፣ ነገር ግን ምርጫው በጣም ግልጽ ይሆናል። ማለት ጆ ባይደን አሉ። እሳቸው በስክራንቶን ፔንስልቫንያ ውስጥ ያደጉ ሰው ናቸው። ለመካከለኛው መደብ ይታገላሉ። በስራና በጨዋነት ክብር። ያም የቀድሞው የትራምፕ ምርጫ ዘመቻ አማካሪ ማርክ ሎተርም በኤቢሲ ቴሌቪዥን ቃለ መጠይቅ ያደረጉ ሲሆን የሁለቱን እጩዎች መድረክ ላይ መቅረብ አድንቀዋል። This is going to be live recall. And you know, Donald Trump gets up there two or three times a እዚያው በቀጥታ የሚታወስ ይሆናል ዶናልድ ትራምፕ በሳምንት ሁለት ወይም ሶስት ጊዜ ለ ደቂቃ ይሰብካሉ ጆ ብዙ ጊዜ ከበድ ያለ ቃለመጠይቅ አያደርጉም ይህ ለፕሬዚዳንት ባይደን ፈታኝ ይሆናል። ክርክሮቹ የሚካሄዱት አዳራሽ ውስጥ ታዳሚዎች በሌሉበት ነው። በሲኤንኤንና ኤቢሲ ላይ ክርክሮቹን የሚመሩት ጋዜጠኞች እጩዎቹ አንዳቸው አንዳቸውን ጣልቃ ገብተው ለማቋረጥ ከሞከሩ ማይክሮፎኖቻቸውን መዝጋት ይችላሉ። በሮጀር ዊሊያምስ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ስፒክማን የክርክሩ ዓላማ መራጮች ከህዳር ፕሬዝደንታዊ ምርጫ በፊት ሀሳባቸውን እንዲወስኑ መርዳት ነው ይላሉ። ም ትራምፕ በተለይ በተቀናቃኛቸው አሉታዊ ገጽታዎች ላይ በማተኮር ጎበዝ ናቸው። በጉዳዮቹ ላይ ለመወያየት ብዙም ፍላጎት የላቸውም። እንደኔ ግምት ባይደን በጉዳዮቹ ላይ ለማተኮር ይሞክራሉ። በኢኮኖሚያዊ ክንዋኔዎቻቸው ላይ ያተኩራሉ ብዬ እገምታለሁ እንደ እጩ ለትራምፕ ባህሪያት ያን ያህል ትኩረት አይሰጡም። በክርክሮቹ የመራጮቹን ሀሳብ ለማስቀየር ወቅቱ በጣም አስፈላጊ ነው ሲሉ የአሜሪካ ኢንተርፕራይዝ ተቋም ከፍተኛ ባልደረባ የሆኑት ጆን ፎርቴር ለቪኦኤ በስካይፕ ተናግረዋል። ሽ ሲ ንደሳድ ንት ማክ ር ማይንድ ላስት ሚኒት ምርጫው ሲቃረብ ብዙ መራጮች ትኩረት ይሰጣሉ። እነዚያ ክርክሮች በርካታ ተመልካቾች ያገኛሉ። ሰዎች በእርግጥ ያልወሰኑ መሆኑን በማስተዋል በመጨረሻው ሰዓት መወሰን ይፈልጋሉ። ሁለቱም እጩዎች የመራጮችን ይሁንታ ለማግኘት የሚያደርጉት ግፊት በዚህ ሳምንት ይቀጥላል። ትራምፕ ግንቦታ 15 ደቡብ ብሮንክስን ይጎበኛሉ ተብሎ ይጠበቃል። ባይደን ግንቦታ 13 ወደ ኒው ሃምሻይር ይጓዛሉ። ከዚያም ወደ ቦስተን ማሳቹ ሴት ያቀናሉ። አሁንም ከአሜሪካ የምርጫ ዜና ሳንወጣ ለዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሚካሄደው ፉክክር ተጠናቅሮ የቀጠለ ሲሆን እጩዎቹ የተወሰኑ የህብረተሰብ ክፍሎችን ከተፎካካሪያቸው ለመውሰድ ጥረት እያደረጉ ነው። በታሪክ ሲታይ ተመሳሳይ የፖለቲካ ዓላማና ፍላጎት ያላቸውን ጥቁር መራጮች የያዘው ቡድን ድምፃቸውን ለዲሞክራት ፓርቲ የሚሰጡ ቢሆንም የአሜሪካ ድምፅ ዘጋቢ ካሮሊን ፔሬው ሲቲ ያደረሰችን ዘገባ ግን በዚህ ዓመቱ ምርጫ የባይደን ዘመቻ ሀሳብ እንደገባው ያመለክታል። ተከታዩ ዘገባ በዚህ ዙሪያ ያጠነጥናል። መራጮች በዚህ ዓመት በብዛት ከሚዋቸው ማስታወቂያዎች መካከል በቀለም ላይ ያነጣጠረው ይገኝበታል። 14 ሚሊዮን ዶላር ወጪ የተደረገበት የሚዲያ ጥቅል በግንቦት ወር ይፋ ተደርጎ የነበረ ሲሆን አሁን ደግሞ በታሪክ ጥቁር ተማሪዎችን በማብቃት የሚታወቁ ኮሌጆችንና ዩኒቨርሲቲዎችን ኢላማ ያደረገ 16 ቢልየን ዶላር ይፋ ተደርጓል። የባይደን አስተዳደር ከፍተኛ አማካሪ ስቲቭ ቤንጃሚን ውሳኔው ከዚህ በፊት ያልታየ መሆኑን ገልጸዋል። ከዚህ በፊት ታይቶ የማይታወቅ ነው። ከዚህ በፊት ያልተመዘገበ የገንዘብ መጠን ነው። ያሳለፍነው አርብ የአፍሪካ አሜሪካውያን ታሪክ ሙዚየም የትምህርት ድል የተረጋገጠበትን የሲቪል መብቶች ድል ሰባኛ ዓመት ባከበረበት ወቅት ፕሬዝዳንት ጆ ባይደን ባደረጉት ንግግር ስለ እኩልነት ተናግረዋል። ከኔ ቀደም ብለው የነበሩት ፕሬዚደንትና ጽንፈኛ ጓደኞቻቸው በመላው አሜሪካ ብዙሃነትን፣ እኩልነትና አካታችነት ላይ ነው የተነሱት። ለሁሉም ሳይሆን ለአንዳንዶች ብቻ የሚሆን አገር ነው የሚፈልጉት። እንደ አውሮፓውያን አቆጣጠር በ2020 በተደረገው ምርጫ ጥቁር መራጮች ባይደን የቀድሞውን ፕሬዚዳንት ዶናልድ ትራምፕ እንዲያሸነፉ በከፍተኛ ሁኔታ አግዘዋቸዋል። አሁንም ይደግፏቸዋል። በቅርብ ጊዜ የተደረጉ የዳሰሳ ጥናቶች ግን ሀያ ከመቶ የሚሆኑ ወጣት ጥቁር መራጮች ትራምፕን እንደሚመርጡ አሳይተዋል። ከነዚህ መካከል የካፌ ባለቤት የሆነችው ሻና ግሬይ ትገኝበታለች። የዴሞክራቲክ ፓርቲ አባላት የጥቁር መራጮችን ድምፅ የሚያጡ አልመሰላቸውም ብቻ ሳይሆን ክብርም አልሰጡትም። ትራምፕ በበኩላቸው በተለይ በሕግ አኳያ የገጠሟቸውን ችግሮች በተደጋጋሚ በመጥቀስ ከጥቁር መራጮች ጋር ለመገናኘትና ለመወያየት ጥረት እያደረጉ ነው። ለሁለተኛ ጊዜ፣ ለሶስተኛ ጊዜና ለአራተኛ ጊዜ ተከስሻለሁ እና ብዙ ሰዎች ጥቁሮች የሚወዱኝ ለዚህ እንደሆነ ይነግሩኛል። ምክንያቱም እነሱ በጣም ተጎድተዋል፣ አድሎም ተደርጎባቸዋል። ሁላችሁም ፖሊስ ያነሳኝን ፎቶግራፍ ተመልክታችሁታል። ማን የበለጠ እንደተረዳው ታውቃላችሁ። ጥቁሩ ሕዝብ የማይታመን ነው። የቀድሞ ፕሬዝዳንት እንደ ዩናይትድ ስቴትስ ሴናተር እና የቀድሞ ፕሬዝዳንት ተፎካካሪ የነበሩት ቲም ስካት የመሳሰሉ የቀድሞ ተቀናቃኞቻቸውን ወደ ዘመቻ ቡድናቸው እንዲቀላቀሉ አድርገዋል። ገንዘባችንን ለራሳችን የማቆየት ብቻ ሳይሆን ልጆቻችንን የማሳደግ እድልም ይኖረናል። የትራምፕ ዘመቻ ለአሜሪካ ድምፅ እንደተናገረው ጥቁርና ሂስፓኒክ መራጮች ልክ እንደ ሌሎች አሜሪካውያን በፕሬዚዳንት ትራምፕ ዘመን ከነበሩበትም እጅግ በጣም የከፋ ሁኔታ ውስጥ ይገኛሉ። እያንዳንዱ የዳሰሳ ጥናትም ይህንን እውነት ነው የሚያንጸባርቀው ብሏል። በሃዋርድ ዩኒቨርሲቲ የድኅረ ምረቃ ትምህርት ቤት ዲን የሆኑት ዳና ዊሊያምስ ግን በዚህ አይስማሙም። ተአማኒነት ያላቸው ጥናቶች ሳይቀሩ ጥቁር መራጮችን በሚመለከት የሚሰሯቸው ዳሰሳዎች ችግር አለባቸው። ጥናቱ የሚሰራበት ቦታና የሚጠይቁት ጥያቄዎች ትልቅ ልዩነት ያመጣል። ወደ ጥቁሮች ቤተ ክርስቲያን ወይም ዩኒቨርሲቲ ኬድክ የተለየ ምላሽ ታገኛለህ። በመጪው እሁድ ባይደን የሲቪል መብቶች ትግል መሪ የነበሩት ማርቲን ሉተር ኪንግ ጁኒየር ከተመረቁበት የአትላንታው ሞርሃውስ ኮሌጅ ተገኝተው ንግግር በማድረግ ዘመቻቸውን ይቀጥላሉ። ነገር ግን በዚህ ሳምንት የሚካሄዱት ዝግጅቶች ብቻ የጥቁሮችን ድምፅ መልሶ ለማግኘት በቂ ነው ወይ ለሚለው ጥያቄ ከስድስት ወራት ያነሰ ጊዜ የቀረው ምርጫ ምላሽ ይኖረዋል። በካሮሊን ፔሮሲቲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን በቴክኖሎጂ አማካኝነት የሚፈጸሙ ፆታዊ ጥቃቶችን ይመለከታል። የኢትዮጵያ ሴቶች በቴክኖሎጂ አማካኝነት ፆታን መሰረት ያደረጉ ጥቃቶችና አድሎች እየተፈጸሙባቸው መሆኑንና በዚህም ምክንያት ዝምታን እንዲመርጡ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አስታውቋል። ተቋሙ አክሎ በዚህ ምክንያት ሴቶች ኢንተርኔትን መጠቀም እስከ ማቆምና ማህበራዊ መስተጋብራቸውን እስከ መገደብ መገደዳቸውን አመልክቷል። በኢንተርኔት ላይ የሚፈጸመውን ጾታን መሰረት ያደረገ ጥቃትና በሴቶች ላይ እያደረሰ ያለውን የስነ ልቦና ቀውስ አስመልክቶ የጥቃቱን ተጎጂዎችና ና የጥናቱን አጥኚዎች አነጋግሬ ያለሁ ቀጥሎ ይቀርባል። ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በምላሹ ግን ከአጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል። የተለያዩ የደፍርሻለው፣ አሲድ ደፋብሻለው፣ ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሶናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ መኪና ታረጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበትና ኢቨንዶ ገምተ ነው ብንመጣም፣ ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብንም። ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል። ያው ካርጋ የፎቶ ካነሳ ጠገቢ ነው ማለት ነው ወይም አይቶኛል አግኝቶኛል ማለት ነው። ሰው ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድነው ሲዘወንድ ምናምን ብለው የሶስት ምናምን ያዋከቡኝ ጊዜም ነበረ። በዛሬ ሶስት ወር አራት ወር አካባቢ አይቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤት ቁጥር ድረስ አድራሻዬን ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ኬክ ነው። ጥቃት ሊመጣ ትችለው በጣም ከባድ ነው። ኢንፔሽን ፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦች የሚ ደግሞ ወደ ሌላ ቤት ይጃለው ማለት ነው። ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ፣ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ፆታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ፆታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኚዎቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊ እና ትንኮሳዎች እንደሚገኙበት ታስረዳለች። በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሽው አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ትራማ ማድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው። በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑ እና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግሥታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው ዘጠና ስድስት ነጥብ ዘጠኝ በመቶ ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል። ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም፣ ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው። ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዘኛ የተካሄደ ሲሆን በጥናቱ ቃለ መጠይቅ ከተደረገላቸው ሴቶች መካከል 78 ከመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች። ብዙ ተጽዕኖች አሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይም መየነበርብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ይህ ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይም ዝምታን እናስመርጣታለን። የሴቶችን ተሳትፎ የመገደብ ኢምፓክት አለው ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል። የግል ህይወት ሊረብሽ ይችላል። የስራ ህይወት ላይም ጫና ሊያሳድር ይችላል። ሴታ ሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዚዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር። መጀመሪያ የዛሬ ሶስት አመት አካባቢ አሲድ ምናምን ስሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና እስክሪንሾቶችን ስናይ ስቀው ነው የመለሱ። ምን እናድርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግሽ ሶሻል ሚዲያ ሽንታይና ወደ ሌላ ወደ ሌላ ነገር ቢዚ ምናምን ነው አይነት መልስ የሰጡ። ተስፋ እንደሌለው ገብቶን ተመልሰን ወደዛ ሄደን አናቀም። አዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው። ማን እንደፈጸማቸው ማወቅ አይቻልም። ባለኝ ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት ይችላለው። ለይት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው አካውንታቢሊቲ መካኒዝም መፍጠር አለባቸው። ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሂዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊዮን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች። ቤታርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ፣ ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየር ዶ ነው ድምጻቸውን እንዳይጠቀሙ እኔን በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም። በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከል እና በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ህጎች ቢኖሩም ህጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የህግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሀሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን፣ አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች። ስልጠና መሰጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል ለእነሱ መስጠት ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሲመለከተዋል እና ይሄኛው ጉዳይ የሀገር ጉዳይ ነው። የሴቶች ብቻ ጉዳይ ስላልሆነ ሁሉም የየራሱን አስተዋጽኦ እንዲያደርግ ነው። ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ አላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ተከታዩ ደግሞ የአፍሪካ ንክ ርዕሶች ይሆናል። ሱዳን ውስጥ ከባድ ቸነፈር መደቀኑን የተባበሩት መንግስታት ድርጅት ተቋማት እያስጠነቀቁ ባሉበት በአሁኑ ወቅት የድርጅቱ የሰብአዊ መብቶች ኮሚሽነር ቢሮ ዋና የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ቮልከር ተርክ ግጭቱን ለማብረድ በዚህ ሳምንት ሁለቱን ተቀናቃኝ ጀነራሎች በስልክ አነጋግረዋል። በሌላ በኩል ደግሞ ጸረ ፍልሰተኛ ፖሊሲዋን በማጠናከር ላይ ያለችው ቱኒዚያ ያሉ ከሰሐራ በታች ያሉ የአፍሪካ ሀገሮች ውስጥ የተጓዙ ፍልሰተኞች ጉዟችንን ወደ አውሮፓ እንድንቀጥል ይፈቀድልን ሲሉ ጠይቀዋል። ተከታዩ ሳምንታዊ የአፍሪካ ነክ ርዕሶች መሰናዷችን እነዚህን ሁለት ጉዳዮች በዝርዝር ይመለከታል። ቆንጂታ ታቀርበዋለች። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቃል አቀባይ ራቪና ራምዳሲና ባለፈው አርብ ጄኔቫ ላይ ለጋዜጠኞች የሚከተለውን ማብራሪያ ሰጥተው ነበር። ዳርፉር ኤልፋሸር ላይ ያለው ብጥብጥ እየተባባሰ መሄዱ የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ቮልከር ቱርክን በጣም አስደንግጧቸዋል። የሱዳን የጦር ኃይሎችና ፈጥኖ ደራሽ ድጋፍ ሰጪ ኃይሎቹ ሁለቱም በየበኩላቸው ተባባሪዎቻቸው በሆኑ ታጣቂ ቡድኖች እየታገዙ የሚካሄደው ውጊያ በሲቪሉ ሕዝብ ላይ ከባድ ጉዳት እያደረሰ ነው። ምዕራብ ዳርፉር ውስጥ የሱዳን የጦር ኃይሎች የመጨረሻ ዋና ይዞታ የሆነችውን ኤልፋሽር ከተማን ለመቆጣጠር የሚካሄደው ውጊያ ባለፈው ሳምንት ተባብሶ ከቀጠለ ወዲህ ቢያንስ 58 ሲቪሎች መገደላቸውን እና 213 ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል። ኤልፋሽር ውስጥ እየተካሄደ ባለው ውጊያ መውጫ ያጡት ከ1.8 ሚሊዮን በላይ ነዋሪዎች እና የሀገር ውስጥ ተፈናቃዮች በከባድ ረሃብ አፋፍ ላይ ናቸው። ውጊያው ሲቪሎችን ለከባድ አደጋ እያጋለጠ ነው። በተለያዩ ማህበረሰቦች መካከል ያለው ግጭትም እንዲባባስ ያደርጋል። ያ ደግሞ እጅግ የከበደ ሰብአዊ ጉዳት ያስከትላል። በሱዳን የጦር ኃይሎችና በፈጥኖ ደራሽ ድጋፍ ሰጪው ኃይሎች መካከል ባለፈው አመት ሚያዚያ አጋማሽ ላይ ውጊያው ከተቀሰቀሰ ወዲህ ከ15500 የሚበልጥ ሰው መገደሉን እንዲሁም 33000 የሚሆኑ ሰዎች መቁሰላቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ አስታውቋል። በጦርነቱ ምክንያት ከየቀያቸው ተሰደው ለሀገር ውስጥ ተፈናቃይነት የተዳረጉት ደግሞ 6.8 ሚሊዮን ይደርሳሉ ተብሎ እንደሚገመት ኦቻ ያስታወቀ ሲሆን ከሀገሪቱ ህዝብ ገሚሱ ማለትም 25 ሚሊዮን ህዝብ ሰብአዊ ረድኤት ጠባቂ እንደሆነ ድርጅቱ አመልክቷል። ሁለተኛው የዛሬ የአፍሪካ ነክ ርዕሶች ዘገባ ደግሞ ከሰሃራ በታች ካሉ የአፍሪካ ሀገሮች ወደ ቱኒዥያ የተሰደዱ ፍልሰተኞችን ጉዳይ ይመለከታል። የቱኒዥያ መንግስት በሀገሩ ያለውን ፍልሰተኞችን የሚመለከተውን ቀውስ በተመለከተ የሚከተለው አያያዝ አስመልክቶ ውጥረቱ እየከረረ መጥቷል። ኤልአምራ በምትባል የቱኒዥያ የጠረፍ ከተማ ያሉ ፍልሰተኞች ወደ አውሮፓ እንድንሻገር ይፈቀድልን በማለት እየጠየቁ ናቸው። ከከተማዋ ዋና መንገዶች ራቅ ብሎ በሚገኙት የወይራ ዛፎች መካከል ከተለያዩ የአፍሪካ ሀገሮች የተሰደዱ ፍልሰተኞች በየቦታው መጠለያቸውን ቀልሰው ተኮልኩለዋል። የእነሱ አኳኋንም አውሮፓ ገብቼ የተሻለ ኑሮ አገኛለሁ የሚል ህልም ሰንቀው አገራቸውን ጥለው የተሰደዱ ፍልሰተኞችን የመከራ ሕይወት የሚያንጸባርቅ ነው። ከመካከላቸው ድካም የበረታባቸው የተጨነቁ፣ ከማሊ የተሰደዱ ፍልሰተኞች አሉባቸው። ዴፋኦ አንዱ ማሊያዊ ፍልሰተኛ ነው። ቲሲ ቲትራቫይ ፓ የፓ ትራቫይ የፓ ቦን ሩቲ ስከ ቲቫ ማንጄ የላቪሻ ቱ ሴት ዲፊሲል ሲ ሴ ትሮ ሾ እዚህ ምንም ሥራ የለም። ምግብ ማግኘትም ቀላል አይደለም። ሁሉም ነገር ችግር ነው። ውሃሚውን ሳሙና ገዝተን ልብሳችንን ማጠብ አንችልም። እኛም መሄድ ብቻ ነው የምንፈልገው። ይፍቀዱልን፣ እንሄዳለን ከቦርኪና ፋሶ የተጓዘው ዚሌ ኢኖዛም ቱኒዥያ መቆየት እንደማይፈልግ ነው የሚናገረው። ብሔራዊ ዘቡ እንዲያሳልፈን እየጠየቅነን፣ አገሮቻችን ውስጥ ጦርነት እየተካሄደ ነው የመጣነው፣ በዚህ በኩል አቋርጠን የቤተሰባችን ሕይወት ለማትረፍ ብቻ ነው። እዚህ ከመጣን ወዲህ አንድም ጥፋት አላጠፋንም። እኛ የምንጠይቀው እንድንሻገር እንዲፈቅዱልን ብቻ ነው። የተሻለ ኑሮ ፍለጋ ወደ አውሮፓ ለማቋረጥ ላቀኑት ብዙ የአፍሪካ ፍልሰተኞች መዳረሻ የሆነችው ኤልአምራ እና አቅራቢያዋ የምትገኘው ጀቤንያን ያለው ሁኔታ ከሶሪያ ከባንግላዴሽ እና ከተለያዩ የአፍሪካ ሀገሮች ለሚነሱ ፍልሰተኞች ቁልፍ መሻገሪያ የሆነችው ቱኒዥያ የተደቀኑባትን ውስብስብ ችግሮች ያንጸባርቃሉ። በሁለቱ የግብርና መንደሮች ያሉት ወደ 83 ሺህ የሚጠጉ ቱኒዥያውያን ከተለያዩ የዓለም አካባቢዎች ከፈለሱ ስደተኞች ጋር ነው አብረው የሚኖሩት። የፍልሰተኞቹ ቁጥር እየጨመረ ሲሆን፣ በከተሞቹ የተሰማሩት የህግ አስከባሪ ኃይሎችም ቁጥር እንዲሁ እየተበራከተ መጥቷል። ባለፈው ሳምንት መጨረሻ ጀቤንያና ከተማ ውስጥ በመቶዎች የሚቆጠሩ ቱኒዥያውያን ሰልፍ አድርገው የሀገራቸው መንግስት ፍልሰተኞችን እንዲያስወጣላቸው ጠይቀዋል። ከአውሮፓ ህብረት ጋር የፍልሰተኞቹን ፍሰት ለማስቆም ሜዲተራኒያን ባህር ላይ ጠንከር ያለ ቁጥጥር ልታደርግ በምላሹም የአንድ ነጥብ አንድ ቢሊዮን ዶላር እርዳታ ልታገኝ ስምምነት ላይ የደረሰችው ቱኒዥያ እየወሰደችው ያለው እርምጃ መዘዙ የተረፈው ለኛ ነው ብለው ነዋሪዎቹ ተቃውሞ አሰምተዋል። የቱኒዥያ ፕሬዚደንት ካይስ ሳኢድ ፍልሰተኞቹን ወደ ሀገራችን ሁከትና የወንጀል ድርጊት አምጥተውብናል በማለት አጥብቀው ይወነጅላሉ። በዚህ የአውሮፓ 2024 ዓመተ ምህረት በየብስና በባህር ቱኒዥያ ሊገቡ የሞከሩ ከ21 ሺህ የሚበልጡ ፍልሰተኞችን አስቁመናል ሲል የቱኒዥያ የጠረፍ ጥበቃ ኃይል አስታውቋል። በዚህ ዓመት የመጀመሪያዎቹ አራት ወራት ውስጥ በትናንሽ ጀልባዎች ሆነው ወደ ኢጣሊያ ሊገቡ የቻሉት ስምንት ሺህ እንደማይሞሉ ያስታወቀው የመንግስታቱ ድርጅት የስደተኞች ኮሚሽን አምና ከነበረው ጋር ሲነጻጸር በሶስት እጥፍ ያነሰ መሆኑን አመልክቷል። ጀቤንያና እና ኤልአምራ በተባሉት የቱኒዥያ ከተሞች አካባቢ የሚኖሩት ፍልሰተኞች ቁጥር 7000 ይሆናል ተብሎ እንደሚገመት የዓለም አቀፍ ፍልሰተኞች ድርጅት አይኦኤም የቱኒዥያ ቢሮ ያስታወቀ ሲሆን ነዋሪዎቹ ግን ቁጥሩ ከተጠቀሰው በእጅጉ ሊበልጥ እንደሚችል ነው የሚናገሩት። ከተከታዩ ዘገባ ደግሞ አንድ የቬንዙዌላ አርቲስት የፕላስቲክ ቆሻሻን ወደ ጥበባዊ ውድ ሀብት እየለወጠው መሆኑን እንመለከታለን። አርቲስቱ የቅርብ ጊዜ ፕሮጀክቱ በፓናማ ውስጥ በምትገኝ ትንሽ ከተማ ውስጥ የሁለት መቶ ሜትር እርዝመት ያለው ድንቅ ስራ ሲሆን ኦስካር ሰበርባን ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል። በያዝነው ዓመት መጀመሪያ ኦስካር ኦሊቫሬዝ ይህንን ፓናማ ውስጥ የሚገኘውን ከተንቆጠቆጡ የኪነጥበብ ሥራዎቹ መካከል አንዱን አጠናቀዋል። ጠጋ ብላችሁ ተመልከቱት። ሙሉ በሙሉ የተሠራው ከፕላስቲክ ጠርሙስ ክዳኖች ነው። በሺዎች የሚቆጠሩት ክዳኖቹ የተሰባሰቡት በመቶዎች በሚቆጠሩ በጎ ፈቃደኞች ነው። ሂደቱ ምን ያክል የፕላስቲክ ተረፈ ምርቶች በአካባቢው እንደነበሩ ያሳየ ሆኗል። ኦስካር ይህንን ይላል። ብዙ ሰዎች መሰል የተጣሉ ቁሶች ስለመኖራቸው ለመጀመሪያ ጊዜ ያወቁት በግድግዳው የኪነጥበብ ስራ ሂደት ወቅት ካገዙኝ በኋላ ነው። ብዙዎቹ ተሳታፊዎች ፕላስቲክን በወትሮ ሁኔታ ዳግም እንደማይመለከቱ ተናግረዋል። ኦሊቫርዝ በላቲን አሜሪካ ከሰራቸው ግዙፍ ስራዎች መካከል ሁለተኛው ነው። ከሁሉም ግዙፉን ከአራት መቶ በላይ ክዳኖችን የፈጀውን ስራ የሰራው በተወለደባት ቬኔዙዌላ ነበረ። ሁለት መቶ ሜትር ለሚረዝመው የኪነጥበብ ስራ እንደ ስዕል ሰሌዳ ሆኖ ያገለግለው የግራን ሆቴል ናሳኒዮ የውጭ ግድግዳ ነው። ሆቴሉ በፓናማና ኮስታሪካ ድንበር ላይ የምትገኘው ዴቪድ ሲቲ ውስጥ ይገኛል። እያንዳንዱን የጠርሙስ ክዳን በመጠቀም ኦሊቫሬዝ ኪነጥበብንና መልእክትን በአንድ ላይ ይከውናል። ብዙዎቹ ጽዳጅ አድርገው የቆጠሩትን ነገር ጥበባዊ እይታ መስጠት በእያንዳንዱ ነገር ላይ ያለኝ ምልከታ ቀይሮታል። በዚህ ዓመት የካቲት ወር ላይ የዴቪድ ከተማ ነዋሪዎች የዚህ የጋራ ጥረት አባላት ሆኗል። በጎ ፈቃደኞቹ ስራው ለተሻጋሪ ጥበብና መልሰው ጥቅም መዋል ተግባር የባለቤትነትና አድናቆት ስሜት እንደፈጠረባቸው ይናገራሉ። ቬሮኒካ ሊዝጋኖው ከበጎ ፈቃደኞቹ መካከል አንዷ ናት። በሌሎች የኪነ ጥበብ ሰዎች ዘንድ ማየት ከለመድ ነው የተሻገረ ኪናዊ እይታ መንገድ አመላክቶናል። እኒህ የጠርሙስ ክዳኖች ፓናማ በየዓመቱ ከምትጥለው 200 ቶን የሚመዝን የፕላስቲክ ጽዳጅ አካል ናቸው። ለመልሶ ጥቅም የዋለው አምስት በመቶ ብቻ ነው። የአካባቢ ጥበቃ ባለሙያዎች የኦስካር ኦሊቫሬዝን ሥራ አድንቀው፣ ሥራው ግን ንቃተ ሊናን ብቻ ከማምጣት በዘለለ ችግሩን አይፈተውም ይላሉ። አሌዳ ስፓዳፎራ የአካባቢ ጥበቃ ባለሙያ ናቸው። ችግሩን የምር የምንፈተው አይደለም ምንጩን እያደረቅ ነው አይደለም። የፕላስቲክ ምርት በእጅጉ እየጨመረ ነው። በ2050 አሁን ካለንበት ሶስት ጥፍ የገዘፈ ችግር ይገጥመናል። የተሻለው መፍትሄ ሙሉ በሙሉ የፕላስቲክ ምርትን ማስቆም ነው። ያ ግን በቅርብ ጊዜ የሚሳካ አይመስልም። እስከዚያው ግን ለውጥን ለመቀስቀስ ተስፋን የሰነቀው ኦስካር ኦሊቫሪዝ በአንዲት አፍታ አንዲት የጠርሙስ ክዳንን እያነሳ ቁሳቁሶችን በድጋሚ መጠቀሙን ለድጋሚ ጥቅም መዋሉን ይቀጥላል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፉትን ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። ተከታዩ ደግሞ ሳምንታዊው የስፖርት መሰናዷችን ነው። አሁንም ሀብታሙ ስዩም እንደምናመሻቸው አድማጮቻችን የስፖርት መሰናዷችን የሚጀመረው በአፍሪካ ኮንፌዴሬሽን ዋንጫ ዜና ነው። ዛማሌክ የአፍሪካ ኮንፌዴሬሽን ዋንጫን አሸንፏል። በአፍሪካ ሀገራት ውስጥ አሸናፊ የሆኑ የእግር ኳስ ቡድኖች የሚፋለሙበት የአፍሪካ ኮንፌዴሬሽን ዋንጫ በግብፁ ዛማሌክ ቡድን አሸናፊነት ተጠናቋል። ዛማሌክ የአፍሪካ ቡድኖች ቁንጮነቱን ያስመሰክረው የሞሮኮ ቤርካን ቡድንን በአጠቃላይ ውጤት አንድ ለዜሮ ከረታ በኋላ ነው። በመጨረሻ በተገናኙበት የካይሮ ውድድር ላይ ሁለት ቡድኖች የተለያዩት ሁለት ለሁለት በሆናቸው ውጤት ነበረ። በዘንድሮ ውድድር አርባ አንድ የእግር ኳስ ማኅበራትን የወከሉ ቡድኖች ተፎካክረዋል። 60 ጨዋታዎች የተደረጉ ሲሆን 131 ጎሎችም ተቆጥረዋል። የአፍሪካ ኮንፌዴሬሽን ዋንጫ የዛሬ 2 ዓመት የተጀመረ ሲሆን ዛማላይክ የአሁኑ ድሉ የመጀመረው ነው። በውድድሩ ታሪክ ዋንጫውን በተደጋጋሚ ባነሱ ቡድኖች ቁጥር ሞሮኮ ትመራለች። አምስት የሞሮኮ ቡድኖች ለዚህ ክብር በቅተዋል። የውድድሩን ዋንጫ ደጋግሞ ያነሳው የእግር ኳስ ቡድን ደግሞ ስፋክስን የተሰኘው የቱኒዚያ ቡድን ነው ሦስት ጊዜ አሸናፊ በመሆን። በዚህ ውድድር የሚሳተፉ ቡድኖች የሚመረጡት በሀገራቸው ውስጥ በሚካሄዱ የሊግ ውድድሮች ላይ ባሳዩት ውጤት መሠረት ነው። ዓለም አቀፉ የአትሌቲክስ ሐቀኝነት ኅብረት የተባለው ተቋም በኬንያዊው የረጅም ርቀት ተወዳዳሪ ሮጀርስ ኩሞይ ላይ የስድስት ዓመት የውድድር እገዳ ቅጣት አስተላልፎበታል። ተቋሙ በአትሌቱ ስነ ሕይወታዊ ማኅደር ላይ መዛነፎችን በመመልከት ባደረገው ምርመራ አበረታሽ መድኃኒቶችን መጠቀሙን የሚያስጠረጥሩ 18 ክስተቶች መገኘታቸውን አስታውቀዋል። አብዛኞቹ ክስተቶች የተመዘገቡት ከሐምሌ 2016 እስከ መስከረም 2022 የጎርጎሳውያኑ ዘመን ከተከወኑ አበይት ውድድሮች በፊት እንደሆነ የገለጸው ተቋሙ አትሌቱ ሆም ብሎ የተቀነባበረና የረቀቀ የአበረታሽ መድኃኒት ዘመቻ ውስጥ እንደከረመ አክለዋል። ጉዳዩን ለንባብ ያበቃው ሮይተርስ አትሌት ሮጀርስ ኮሞይንም ሆነ የኬንያ አትሌቲክስ ባለሥልጣናትን አግኝቶ መልሳቸውን ማካተት እንዳልቻለ ዘግበዋል። ኩሞይ የ10000 ሜትር ተወዳዳሪ ሲሆን በ2018 የጎርጎሳውያኑ ዘመን የጋራ ብልጽግና ሀገራት ውድድር ላይ የነሐስ ሜዳሊያ አሸናፊ ነበረ። በ2019 የዓለም ቻምፒዮንሺፕ ላይ ደግሞ አራተኛ ደረጃን አግኝተዋል። በስምንት መቶ ሜትር የሴቶች ውድድር የሁለት ጊዜ የኦሎምፒክ ወርቅ አሸናፊ ደቡብ አፍሪካዊቷ ካስተር ሰመንያ በሳምንቱ አጋማሽ በአውሮፓ የሰብዓዊ መብቶች ፍርድ ቤት በመቅረብ የዓለም አቀፉን አትሌቲክስ ተቋም ለየት ያለ ስነ ፆታዊ እድገቶች የታየባቸው ሴቶች የቴስቶስትሮን መጠናቸውን በሕክምና ዝቅ እንዲያደርጉ የሚያዘውን ህግ በመቃወም አቤቱታዋን ቀጥላለች። ፍርድ ቤቱ በሐምሌ 2023 ውሎ 7 ለ3 በሆነ ድምፅ ቀድሞ ጉዳዩዋ በስዊዝ ፌዴራል ፍርድ ቤት የታየው ሰመንያ በቀደሙ ሂደቶች በቅጡ አልተሰማችም በሚል መወሰኑ ይታወሳል። ይሁንና ባለም አቀፉ አትሌቲክስ ተቋም አይዞህ የሚባለው የስዊዝ ፍርድ ቤት የአውሮፓ የሰብዊ መብቶች ፍርድ ቤት ላይላይ ሸንጎ የመጨረሻ ውሳኔ እንዲሰጠው ጠይቀዋል። ውሳኔው በሚቀጥሉት ወራት ውስጥ ይጠበቃል። ካስተር ሰመንያ ጉዳዩ የኔን ሥራ የተመለከተ ብቻ አይደለም፣ እኔ ለራሳቸው መታገል ለማይችሉ ድምፅ ለመሆን ትክክለኛ ነው ብዬ ለማምነው ነገር የማደርገው ጥብቅና ነው ማለቷን ሮይተርስ ዘግበዋል። ሰመንያ ከተሳካላት የሩጫ ህይወቱ ለገታው ህግ አዲስ ተግዳሮት ይፈጥርበታል ተብሎ ይታመናል። በዓለም አቀፉ የአትሌቲክስ ህግ መሠረት ለየ ት ያለ ሥነ እድገትን የሚያሳዩ ሴት አትሌቶች በትንሹ ለስድስት ወራት የቴስተስትሮን መጠናቸውን ከ25 ናኖሞል ፐር ሊትር በታች ማድረግ አለባቸው። ይህም የሚሆነው ደግሞ በሚወሰዱ መድኃኒቶች አለያም ቀደው ህክምና ነው። ከ400 ሜትር እስከ ማይል ባሉ ርቀቶች የሚወዳደሩ አትሌቶች ደግሞ ይህንኑ መጠን ለ24 ወራት ማሳየት አለባቸው። ያለም አቀፉ አትሌቲክስ ተቋም ህጉ አድለዊ ማድረግ ሐሳብ እንደሌለው ሲሟገት ቆይተዋል። አድማጮቻችን ለምሽቱ ያዝናቸው አጫጭር ስፖርታዊ ጉዳዮች እነዚህ ነበሩ። መልካም ምሽት። የተከበራችሁ አድማጮችና ተመልካቾቻችን እኛም ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ንጉሱ ታምሬ ዋና አዘጋጅ ጽዮን ግርማና ዝግጅቶቹን ካሰናዱ መላው የአሜሪካ ድምፅ ባልች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ እንዲሁም በኤክስ ሃሽታግ ቪኦኤ አምሃሪክ ላይ ማድረሳችሁን እንድትቀጥሉ አሁንም በድጋሚ እንጠይቃለን። ነገ በሌሎች ዝግጅቶች እስከምንገናኝ ሰላም ሰላም በደና <laughs>